ሜጋ የኮንስትራክሽን ፕሮጀክት ከያዛቸው ከፍተኛ የኮንስትራክሽን ስራዎች ውስጥ 39 የከተማችን ተቋማትን በአንድ ቦታ ላይ የሚያከማች ግዙፍ ህንፃ ሊሰራ እንደሆነ ሰምተናል። ይህ ፕሮጀክት በሰንጋተራና ተክለ ሃይማኖት መሀል ላይ የሚገነባ ሲሆን 14 ሄክታር ቦታ ላይ የሚያርፍ ይሆናል። መንገዶች ሁሉም ወደዚያ ስፍራ የሚያቀኑ ይሆናሉ። የክፍለ ከተማ ጽህፈት ቤቶችን ሳይጨምር የሴክተር መስሪያ ቤቶችን በአንድ አማካይ ቦታ ላይ ሊያሰፍር የተዘጋጀው ሜጋ የኮንስትራክሽን ፕሮጀክት ለስራው ጨረታ አውጥቶ በሂደት ላይ ይገኛል። ኢንጂነር ዳዊት ጥበቡ በሜጋ ኮንስትራክሽን የፕሮጀክት ኮንትራክት አስተዳደር ዲሬክተር። የከተማ አስተዳደሩ የቢሮዎች ግንባታ ተቋማት አንዱ ተቋም መገናኛ ነው፣ አንዱ የውዚ ራኪሎ ነው ያለው ልደታም እኖራል። እሱን ለመቅረፍ አንድ ላይ ሁሉም ተቋም አንድ ቦታ ተሰብስቦ ሞደርነት አገልግሎት እንዲሰጥ ታስቦ በትልቅ ቢሊዮን ብር ጨረታ ሂደት ላና ምን ያህል ነው የሚሆነው ፕሮጀክቱ ትልቅ ነው። ገና ጨረታ ላይ ስለሆነ ቁጥሩን አልጠራለ። ጨረታው ሜይ ቢ ኔክስት ዊክ እመልሳለሁ። ተቋራጮቹ ያኔ የምታወቅ ይሆናል ማለት ነው። አስራ አራት ሄክታር አካባቢ ነው። ትልልቅ ህንጻዎች ናቸው። ወደ አምስት አራት ሎት ነው። እያንዳንዱ ክላስተር አለው። ኢኮኖሚክ ክላስተር ለምሳሌ ኢኮኖሚ ዘርፍ የሆኑት ቢሮዎች በሙሉ አንድ አካባቢ፣ የመዘጋጃ አንድ አካባቢ ፕላኒንግ የመሬት ምናምን አንድ አካባቢ። ፕሮጀክቱን የሚያስተዳድረው የሚያሰራው ሜጋ ነው። ተቋማቱ ደግሞ የከተማ አስተዳደሩ ተቋማት በሙሉ ሰላሳ ዘጠኝ ተቋማት ሜጋንም ጨምሮ፣ ፋይናንስ ቢሮንም፣ መሬትን ሁሉንም ጨምሮ አንድ ቦታ ላይ አንድ ቦታ ላይ አገልግሎት እንድሰጡ ማለት ነው። መንገዶች ሁሉ ወደ አንድ ቦታ ላይ ያቀርቡ ነዋ። እሱም ተጠንቶ በደንብ ተጠንቶ ፊዚቢሊቲ ስቴዲ በደንብ ተጠንቶ በፊት የታሰበው መገናኛ ሚቼ ፊት ለፊት ነበር። ያ ፊዚቢሊቲ ስቴዲ መሰረት አልሆነም። ፊቸር ዴቨሎፕመንቱ ኦልሬዲ ኤሪያው ዴቨሎፕድ ስለሆነ አስቸጋሪ ሆነ። ትራፊክ ማናጅመንቱ በጣም ከባድ ነው። በአራቱም በኩል መንገድ አለው። የተለያዩ የመንገድ ትራፊክ ኦፖርቹኒቲዎች አሉ። በባቡርም አለ፣ ኦቶቡስም አለ እዛ አካባቢ። ወደፊት ደግሞ አብሮ ም ለማ አካባቢ ነው። ይሄን ሁሉ ኮንሲደር ተደርጎ ተጠንቶ አንድ ቦታ ሜጋ የኮንስትራክሽን ፕሮጀክት ወጫቸው ከአንድ ቢሊዮን በላይ ያሉ ፕሮጀክቶችን በኃላፊነት በመውሰድ ስራውን የሚያከናውን ሲሆን የመስቀል አደባባይና ና የአብርሆት ቤተ መጽሀፍትን አጠናቆ አገልግሎቱን ለሚያስተዳድሩ አካላት አስረክቧል። በዚህም መሰረት የመስቀል አደባባይን ለኤግዚቢሽን ማዕከል፣ ቤተ መጽሀፍቱን ደግሞ ለአዲስ አበባ ዩኒቨርሲቲ ማስረከቡ ይታወቃል። ትልልቅ ፕሮጀክቶች ናቸው። ቢሊየንስ ነው። በጣም ፖለቲካሊ የሚፈለጉ ለህብረተሰቡ አርጀንት የሆነ አገልግሎት መሰጠት የሚፈለግበት ፕሮጀክት ነው። በዚህ ጽህፈት ቤት የምሰራው ና ሶስቱን ባለፈው አመት ጨርሰን አሁን ኤፌክት ሊያብሊቲ ውስጥ ናቸው። ቀሪ እጃችን ላይ ያሉ አራት አሉ። አሁን አንደኛው አደዋ ፕሮጀክት ነው። አደዋ ዜሮ ኪሎ ሜትር የሙዚየም ፕሮጀክት ነው። ወደ 10.6 ቢሊዮን አካባቢ ነው ኮስቱ አሁን 75 ፐርሰንት አካባቢ ላይ ደርሰዋል። የሚቀጥለው አመት ላይ ተረባርበን ያ አሁን ያለው የግንባታ ዋጋ ንረት በጣም ቻሌንጅንግ እያደረገን ነው። የስብንቶ ወጥረት ቻሌንጅ እያደረገ ነው። ይሄን ሁሉ ከተማ አስተዳደሩ ሶልቭ እያደረገ የሚቀጥለው አመት ላይ የሚጠናቀቅ ፕሮጀክት ነው። ሌላው ታላቁ ቤተ መንግስት አጠቃላይ አገልግሎት የምሰጥ እዚህ ቤተ መንግስትና ሂልተን መሀል ያለ ፕሮጀክት ነው። እሱ አሁን ዘጠና ስድስት ፐርሰንት ላይ ደርሰዋል። ኦሎሞስት የተወሰኑ ትንንሽ ስራዎች ናቸው የቀሩት እንጂ ኦሎሞስት ፋንክሽን ያደርጋል እሱ። ሌላኛው መገናኛ አካባቢ የሚገነባ የትራንስፖርት ማስተባበሪያ ቢሮ ህንፃ ግንባታ ነው። ደ ሶስት ቤዝመንት አለው። ጂ ፕላስ ሀያ ነው እሱ ህንፃ ለትራንስፖርት ቢሮዎች አንድ ላይ የሆኑና ከዛ ሆነ ታስተባብራል ቀጥሎ ደግሞ የካቱ ካር ፓርኪንግ የሚባላል ሁለት ቤዝመንት እና እንጂ ፕላስ ፋይቭ መኪና ማቆሚያ እና ሱቆች። እሱም እዛው አካባቢ የካ ክፍለ ከተማ ፊት ለፊት አካባቢ ነው ያለው። ስማርት ፓርኪንግ ሰራ ነው። ስማርት ፓርኪንግ ማለት በቴክኖሎጂ የተደገፈ ጥበቃ፣ እዛ ህንፃ ውስጥ እንቅስቃሴዎች በሙሉ ሪኮርድ ናቸው። ሌላው ሊደርሺፕ አካዳሚ ወደ ጎሮ አይሲቲ ፓርክ አካባቢ የሚሰራ ነው። ይሄም የከተማ አስተዳደሩ አመራር ምሰለጥንበት እውቀቱን ክህሎቱን የሚያዳብርበት ትልቅ ፕሮጀክት ነው። ዶርሚተሪ ያለው መደራሾች አሉት የተለያዩ ፋሲሊቲዎች። እሱም ኒርሊ ወደ አርባ አራት ፐርሰንት ላይ ነው ያለው። ቀጥለዋት ያልቃል የሚል ነገር አለ። እንደ ቅድ እንግዲህ ብዙ ፕሮጀክቶች ይዘናል። ጨረታ ሂደታቸው አልቆ ውል በፈረም ደረጃ ላይ የደረሱ አሉ። የከተማው የኢንዱስትሪ ክላስተር ትልቅ ኢንዱስትሪ ክላስተር አለ። በፌዝ ሚያደረግ ነው፣ 43 ሄክታር አካባቢ ላይ የሚገነባ ነው። ሁለተኛው ፌዝ ደግሞ ወደ 53 ሄክታር አካባቢ ነው። እሱም እየተሰራ ነው። ትልቅ ፕሮጀክት ነው እሱ። በአመዛኙ የተጀመሩት ፕሮጀክቶች ማለትም የቤተ መንግስት አጠቃላይ የአገልግሎት መስጫ ፕሮጀክት፣ የትራንስፖርት ማስተባበሪያ ግንባታ፣ የአድዋ ፕሮጀክት፣ የክ አካባቢ የሚገነባው ጥበቃው በቴክኖሎጂ የሚደገፈው ዘመናዊ የመኪና ማቆሚያና ጎሮ አይሲቲ ማዕከል የሚገነባው የሊደርሺፕ አካዳሚ በአንድ ዓመት ጊዜ ውስጥ ይጠናቀቃሉ ተብሎ ይገመታል።